ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 7 2012 ዓ ም ዝግጅታችን ጀመረ። ከቫይረሱ ፍራቻና ሽሽት ሌላ አደጋም እንዳያጋጥም ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ ውሳኔዎች መወሰን አስፈላጊ መሆኑን በነበረን ውይይት ልንግባባ ችልናል። ለመጪዎቹ ሁለት ሳምንታት ወይም እስከ ሌላ ማስታወሻ ትምህርት ቤቶች፣ ግዙፍ ስብሰባዎች፣ የስፖርትና የመዝናኛ ስፍራዎች፣ ግጥሚያዎች ሁሉ በመላ ኢትዮጵያ ዝግ ናቸው። ጠቅላይ ሚኒስትር አብይ አህመድ ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ እንደምናመሽታችኋል። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት እየወሰደች ያለችው እርምጃ አንዱ ዜናችን ይሆናል። በአፋር ክልል የተጠናከረ ቅድመ መከላከል ስራ እየተሰራ መሆኑን የሚያመለክት ዘገባም አለን። በክልሉ አንዳንድ ስፍራዎች አሁንም የጸጥታ ችግር ቢኖርም በአብዛኞቹ ዞኖች ሰላም እየተፈጠረ ነው ሲል የደቡብ ክልል የመንግስት ኮሚኒኬሽንስ ቢሮ ዛሬ አስታውቋል። በኮሮና ቫይረስ ዜና ሶማሊያ አንድ የመጀመሪያውን የቫይረሱን ተያዥ ሰው ማግኘቱን አስታውቃለች። የሚሉና ሌሎችም አሉን። አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ፒት ሃድሊ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት ትምህርት ቤቶችን ዘግታለች። የስፖርት ውድድሮችን፣ ጨዋታዎችንና ግጥሚያዎችን ጨምሮ ብዙ ሕዝብ የሚሳተፍባቸውና የሚገኝባቸውን ክንዋኔዎችን አግዳለች። ጠቅላይ ሚኒስትር አብይ አህመድ ይህንን እርምጃ ይፋ ያደረጉት በሀገሪቱ ለኮሮና ቫይረስ መጋለጣቸው የተረጋገጠው ሰዎች ቁጥር አምስት መድረሱን በመግለጽ ጭምር ነው። የቫይረሱን መዛመት ለመከላከል ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ መንገድ መከተል እንደሚያስፈልግ ጠቅላይ ሚኒስትሩ አሳስበዋል። ከዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። በአፋር ክልል የተጠናከረ የኮሮና ቫይረስ ቅድመ መከላከል ስራ እየተሰራ መሆኑን የክልሉ ማህበረሰብ ጤና ኢንስቲትዩት አስታውቋል። መስፍን አድራጌ ዝርዝር አለው። በኢንስቲትዩቱ የበሽታዎች የቅድመ ዳሰሳና ማስጠንቀቂያ ባለሙያ አብርሃም ሞታ ለአሜሪካ ድምጽ ሬዲዮ እንዳስረዱት ቫይረሱ በዓለም ዙሪያ መከሰቱን ተከትሎ ወደ ሀገር ቤት ሊገባ ይችላል የሚል ሙያዊ ግምት ስለነበር በክልሉ ርዕሰ መስተዳደር የሚመራ እና የተለያዩ ተቋማት አባል የሆኑበት ኮሚቴ ተቋቁሟል። ግብረ ኃይልም ተደራጅቷል። አሁንኛ በዚህ ሰዓት በተለያዩ ቦታዎች ከጋላፊ ከጅቡቲ በኩል ኢንትሪ ፖይንቶች አሉ። ጋላፊ ዘጠና አምስት ፐርሰንት የኢትዮጵያ ገቢና ወጪ የሚዋሰንበት ቦታ ነው ያለው እና ጋር ተያይዞ የካቲት አስራ ስድስት ጀምሮ የስክሪኒንግ ስራ ተጠናክሮ ነው። ስድስት ባለሙያ ተመድቦ ሀያ አራት ሰዓት፣ ከዛ ከውጭ ሰዎች በሚገቡበት ጊዜ ስክሪኒንግ ተደርጎ ነው የሚገቡት። በተለይ አካባቢው ከፍተኛ የውጭ ንግድ ዝውውር የሚደረግበትና ለውጭ ሀገራት አጎራባች በመሆኑ በተለያዩ ኬላዎች ክትትል እየተደረገ ነው። የሰውነት ሙቀታቸው ከተለካው ከአርባ ሶስት ሺህ ሰዎች ውስጥ ሰባት የሚሆኑት የሙቀታቸው መጠን ከፍ ያለ ስለነበር በተለየ ቦታ ክትትል እንደተደረገላቸውም አያይዘው ገልጸዋል። አብዛኞቹ የከባድ መኪና አሽከርካሪዎች ሲሆኑ ከኢትዮጵያውያን በተጨማሪ የጅቡቲ፣ የጀርመን፣ የቻይና እና የሲዩዲን ዜጎች ይገኙበታል። እስካሁን ቫይረሱ ያለበሰው እንዳልተገኝ የሚናገሩት አቶ አብርሃም በሽታው ቢከሰት ግን አስፈላጊው ቅድመ ዝግጅት መደረጉን ጠቁመዋል። ከዚህ በፊት ጤና ኬላ የነበረው እና አሁን ደግሞ ወደ ጤና ጣቢያ እንዲያድግ ተብሎ የተገነባ ህንፃ ነበረ። ሶስት ብሎኮች የተገነባ አለ። ስለዚህ አገልግሎት ባለሙያም ተመድቦ እዛ ጋር ሰፖርት ማቴሪያልም ሁሉ ተሟልቶ ስፖርት የሚያደርጉ ባለሙያዎችም ተመድቦ ሰርቪስ ክፍት ሆኖ ነው ያለው። ከዚህ ጋር ተያይዞ ሙሉ ሕክምና ለመስጠት የሚያስችል ተቋም እዛ ስለሌለ ጊዜያዊ ካረፉ በኋላ በሽታ መኖራቸውን ረጋገጥ ወደ ተቋማት ይዞ የሚመጣ አምቡላንስ አለ። በክልል ደረጃ ዱፍቲ ሪፌራል ሆስፒታል ነው እንግዲህ ለዚህ ሕክምና ሰርቪስ ይሰጣል ተብሎ ተዘጋጅቶ አሁን በክልል ደረጃ ያለው እና እዛ ሀያ አራት ሰዓት ሬዲ ሆኖ የሚጠብቅ አምቡላንስ አለ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በዚሁ በኮሮና ቫይረስ ዜና ከደቡብ ክልል ዘጋቢያችን ከሐዋሳው ዘጋቢያችን ማለት ነው ዮናታን ዘብዲዮስ እየተደረገ ያለውን ጥረት የተመለከተ አጭር ዘገባ ይኖረናል። የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናት ሰለሞን እንዳሉት ኮቪድ-19 ወይም ኮሮና ቫይረስ ለመከላከል በክልሉ ምክትል ርዕሰ መስተዳደር በአቶ ርስቱ ይርዳው የሚመራ ግብረ ኃይል ተቋቁሟል። የኮሮና ቫይረስ ስርጭትን አስመልክቶ ክልላችን ደረጃ ለመከላከል ለህብረተሰቡ ግንዛቤ ለመፍጠር አስፈላጊውን ቁጥጥር ለማድረግ ምክትል ርዕሰ መስተዳደሩ የሚመራ ኮሚቴ ተቋቁሟል ነው። በዚህ ኮሚቴ ውስጥ አንዱ የእኛ ተቋም ነው አባል ሆኖ የሚንቀሳቀሰው። መረጃዎችን በጊዜ ለህብረተሰቡ እንዲደርስ ከጤና ቢሮ ጋር በጋራ ሆኖ የሚሰራበት አግባብ ነው ያለውና ከዚህ ጋር ተያይዞ በሀዋሳ የማቆያ ማዕከል ተዘጋጀበት ሁኔታ ነው ያለው። ይሄንን ይዘን መረጃ በየጊዜው ለማህበረሰቡ እያቀረብን በየዞኑና ሌሎች አካባቢዎች ላይም እንዲቋቋም የማድረግ ስራ እየተከናወነ መሆኑን ለመግለጽ ያክል ነው። ከክልሉ ማዕከል አንስቶም እስከ ታችኛው አደረጃጀት ተመሳሳይ ተግባር እንደሚፈጽም ተናግሯል። የኢትዮጵያ አየር መንገድ መዳረሻ የሆኑ የአዋሳ ከተማ የአርባ ምንጭና ጂንካ ከተሞችን እንዲሁም ክልሉ በየብስ ከጎረቤት ሀገራት ጋር የሚዋሰንባቸውን መግቢያና መውጫ በሮችም የስጋት ቀጠናዎች በመሆናቸው ተመሳሳይ ጥንቃቄ የተደረገባቸው እንዲሆንም ተገልጧል። በክልሉ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዲሬክተር አቶ ማሙሽ ሁሴን ለይቶ ማከሚያ ማዕከል የማደራጀት ና ቫይረሱን ለመከላከል የሚያስችል ዝግጅት መጠናከሩን ተናግሯል። የክልሉ ህዝብ ስለ ቫይረሱ አሳሳቢነት፣ የመከላከያ ዘዴዎችና ማድረግ ስለሚገባቸው ጥንቃቄዎች በቂ ግንዛቤ እንዲኖራቸው የማስተማር ስራ የተሰራ መሆኑን ተናግሯል። ትክክለኛ ያልሆነና አሳሳች መረጃ የተሰራጨ መሆኑን ጠቅሰው ህዝቡ ተአማኒ መረጃ ከሚመለከታቸው የመንግስት አካላት እንዲከታተል የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀድራላህ አህመድ ማሳሰባቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም ዮናታንን ለዘገባው እናመሰግናለን። በአማራና በትግራይ ክልሎች እየተከናወኑ ያሉትን ጸረ ኮሮና ቫይረስ ጥረቶች የተመለከቱ ዘገባዎች በመጽሔት ክፍለ ጊዜ እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የመጀመሪያውን የኮሮና ቫይረስ ተጠቂ ማግኘቱን የሶማሊያ መንግስት ዛሬ አስታውቋል። የጤና ሚኒስትሯ ፎዚያ አቢ ካር ሞቃዲሾ ውስጥ ባደረጉት ጋዜጣዊ ጉባኤ ወረርሽኙ ካሉባቸው ሀገሮች መካከል ከአንዱ የተመለሰ ሶማሊያዊ በቫይረሱ እንደተጠቃ በምርመራ ተረጋግጧል ብለዋል። ኮሮና ቫይረስ በብዛት ከተዛመተባቸው ሀገሮች የተመለሱ ዜጎቻችን ለጥንቃቄ አውሮፕላን ማረፊያው ውስጥ እንዲቆዩ አድርገን ነበር። እናም ናሙና ለምርመራ ተወስዶ ዛሬ ጠዋት ባገኘነው ውጤት መሰረት አንድ ሰው ለቫይረሱ የተጋለጠ ሆኖ ተገኝቷል ነው ያሉት። የሶማሊያ መንግስት የግለሰቡን ማንነት አይግለጽ እንጂ ባለፈው ሳምንት የጤና ጥበቃ ሚኒስቴሩ ባወጣው መግለጫ ከቻይና የመጡ ሶማሊያውያን ለይቶ ማቆያ ውስጥ እንዲቀመጡ አድርገናል ሲል አስታውቆ ነበረ። ሶማሊያ ለበርካታ ዓመታት በሁከትና በሕግ አልባነት የታመሰች ሀገር እንደመሆኗ ይህ ነው የሚባል የጤና ጥበቃ ስርዓት የላትም ስለሆነም የኮሮና ቫይረስ ወረርሽኝ ከተከሰተባት ከባድ መቅሰፍት ሊፈጥር ይችላል የሚል ስጋት አለ። ቫይረሱ እንዳይዛመት የሶማሊያ መንግስት ለሁለት ሳምንታት ዓለም አቀፍ በረራዎችን ከሀገሯ እንዳይወጡም እንዳይገቡም አግዷል። ከነገ ወዲያ ረቡዕ የሚጀምረው የበረራ እገዳው የኢትዮጵያ አየር መንገድ የኬንያ፣ የዩጋንዳ፣ የቱርክና የካታር አየር መንገዶችን ጨምሮ ከ እና ወደ ሶማሊያ የሚበሩ ዓለም አቀፍ አየር መንገዶችን የሚመለከት ነው። በየቀኑ ወደዛች ሀገር ጫት ጭነው የሚጓዙ በርካታ የኬንያ አውሮፕላኖችም እንዳይገቡ ተከልክሏል። ለሰብአዊ መብት ይቅርታ፣ ለሰብአዊ ረድኤት በረራዎች የተለየ ፈቃድ እንሰጣለን ብሏል የሀገሪቱ መንግስት። ከዚሁ ከኮሮና ቫይረስ ዜና ሳንወጣ የአክሲዮን ገበያውን ኮሮና ቫይረስ ፍርሃት የተዛመተበት ይመስላል። በርካታ ክፍለ ግዛቶች የንግድ ድርጅቶችን በትዕዛዝ መዝጋት በጀመሩባት በዩናይትድ ስቴትስ ወትሯዊ የኑሮ እንቅስቃሴዎች ቀጥ ሲሉ ጊዜ አልፈጀም። የዋል ስትሪት የኒውዮርክ የአክሲዮን ገበያም ዛሬ ጠዋት አሽቆልቁሎ አርፍዷል። የሀገሪቱ የማዕከላዊ ባንክ ፌዴራል ሪዘርቭ በአንድ ቀን ቀደም ብሎ ከወትሮው ለየት ያለ እርምጃ ቢወስድም የአምስት መቶ ትላልቅ ኩባንያዎችን የአክሲዮን ክንዋኔ የሚከታተለው ኤስኤንፒ 500 የተባለው አካል ገበያው በተከፈተ በሰኮንዶች ውስጥ የስምንት ከመቶ የዋጋ ውድቀት አሳይቷል። የንግድ እንቅስቃሴው ወዲያውኑ ይህንኑ ተከትሎ ለ15 ደቂቃ ተቋርጦ ነበር። ገበያው እንደገና ሲቀጥል ሌላ የዋጋ ውድቀት ነው የተከሰተው። ይህ በዚህ እንዳለ ዓለም አቀፉ የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የኩባንያዎችን ገቢ ይመታል የሚለው ስጋት በገነነበት በዚህ ወቅት ፌዴራል ሪዘርቭ ማለትም የአሜሪካ ማዕከላዊ ባንክ ትናንት አጣዳፊ እርምጃ ወስዶ የወለድ መጠንን ወደ ዜሮ ገደማ ዝቅ አድርጓል። ያም ሆኖ ግን የእስያ ገበያዎች ዛሬ በከፍተኛ መጠን የዋጋ ማሽቆልቆል ማሳየታቸውና ከጥቂት ሰዓታት በኋላ በኒውዮርክ ዎል ስትሪት የተፈጠረውን አመላካች እርምጃ እንደሆነ ታውቋል። ትናንት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከጂ ሰባት አባል ሀገራቶችን ለማስተባበር ስለሚቻልበት መንገድ በቪዲዮ አማካይነት በተካሄደ ውይይት ተሳትፈዋል። ከዚያም አስከትለው ሀምሳዎቹም የዩናይትድ ስቴትስ ክፍለ ግዛቶች አገረገዢዎች ጋር በዚሁ ጉዳይ በቪዲዮ ስብሰባ አድርገዋል። ዛሬ ዋይት ሀውስ በጠዋት የጸረ ኮሮና ቫይረስ ግብረ ኃይሉ ገለጻ ያደርጋል ብሎ የነበረ ሲሆን በኋላ ግን ወደ ከሰዓት በኋላ አዛውሮታል። ፕሬዚደንቱና የአስተዳደራቸው አባላት በሕዝቡ ዘንድ ያለውን ፍራቻ ለማብረድ እየሞከሩ ናቸው። ሰው በፍርሃት ምግብና ሌላም ቁሳቁስ አስቤዛ በብዛት እየገዛ እያጠራቀመ በመሆኑ መደብሮች ባዷቸውን የቀሩበት ሁኔታ ተፈጥሯል። ትምህርት ቤቶችም ከዛሬ ጀምረው በርካታ ትምህርት ቤቶች እየተዘጉ ሲሆን በህዝብ ብዛት ሁለቱ ትላልቆቹ ከተሞች ሎስ አንጀለስ እና ኒውዮርክ እንደ ሲኔማ ቤቶች የመሳሰሉ ስፍራዎችን እንደሚዘጉ፣ የምግብ ቤቶችም ቢሆኑ አዞ ብድግ አርጎ ለሚሄድ ወይም ቤቱ ድረስ ለሚወሰድለት ደንበኛ ካልሆነ ተቀምጦ የሚመገብ አይቀበሉም። ሌሎችም ሀገሮች ህዝባዊ ስብሰባዎችን አግደዋል። ማህበራዊ ስፍራዎችም እንዲዘጉ ያዘዙአሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎር በ25 ሜትር ባንድ በ12040 ኪሎ በ31 ሜትር ባንድ በ9485 ኪሎኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 7 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭቶቻችንን በቀጥታ ማዳመጥ ይቻላል። ክቡራትና ክቡራን አድማጮች ሌሎችን ራስዎንም ከኮሮና ቫይረስ ስርጭት ጠብቁ። ምናልባት ለኮሮና ቫይረስ ተጋልጠዋል የሚል መረጃ ቢደርሶት፣ አይደናገጡ። ተረጋግተው የባለሙያዎችን ምክር ያዳምጡ። መረጃዎችን ከታመኑ ምንጮች ብቻ ያዳምጡ፣ ወይም ከባለሥልጣናት እና ከባለሙያዎቹ ብቻ የሚባለውን ይከታተሉ። አሁን ወደ ዕለቱ የኢትዮጵያና ዓለም አቀፍ ዜናዎች እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። ለኢትዮጵያ የኮሮና ቫይረስን ስርጭት ይቅርታ። በኢትዮጵያ የኮሮና ቫይረስን ስርጭት ለመግታት ትምህርት ቤቶችን ተዘግተዋል። የስፖርት ውድድሮችን፣ ጨዋታዎችና ግጥሚያዎችን ጨምሮ ብዙ ህዝብ የሚሳተፍባቸውና የሚገኝባቸውን ክንዋኔዎች ቢያንስ ለመጪዎቹ ሁለት ሳምንታት እንዲዘጉ ማዘዛቸውን ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ጠቅላይ ሚኒስትሩ አክለው ኢትዮጵያ ውስጥ በኮሮና ቫይረስ መጋለጣቸው የተረጋገጠው ሰው ቁጥር አምስት መድረሱን ገልጸዋል። የቫይረሱን መዛመት ለመከላከል ጥንቃቄ የተሞላበትና በእውቀት ላይ የተመሠረተ መንገድ መከተልን እንደሚያስፈልግ ጠቅላይ ሚኒስትሩ አሳስበዋል። እስክንድር ፍሬው ተጨማሪ ይዟል። ኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው በግዛቷ መገኘቱን ይፋ ያደረገችው ባለፈው አርብ ነው። ከዚሁ የ48 ዓመት ጃፓናዊ ጋር ንክኪ የነበራቸውን ሰዎች ለይቶ በማስቀመጥም ስትከታተል ቆይታለች። ከመካከላቸው ሶስቱ ማለትም ሁለት ጃፓናውያንና አንድ ኢትዮጵያዊ ቫይረሱ እንዳለባቸው መረጋገጡን ደግሞ በትናንትናው እለት ነው ይፋ ያደረገችው። ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው እንደጠቆሙት ደግሞ በኢትዮጵያ ቫይረሱ ያለባቸው ሰዎች ቁጥር ዛሬም ጨምሯል። እናም ኮሮና ዓለም አቀፍ ወረርሽኝ ሆኖ በታወጀ በቀናት ውስጥ ኢትዮጵያም ስርጭቱን ለመክታት እርምጃዎችን ማፋጠን ጀምራለች። ቫይረሱ ከገባባቸው 28 የአፍሪካ ሀገራት አንዷ የሆነችው አገር ዛሬ ደግሞ እንቅስቃሴዎችን የገደቡትን ትምህርት ቤቶችን የዘጉትን ተቀላቅላለች። ዛሬ በብሔራዊ ቴሌቪዥን ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ ይህንኑን ይፋ ያደረጉት ዩኒቨርሲቲዎች በያሉበት ካምፓስ እንዲቆዩ በያሉበት ካምፓስ አስፈላጊው የጤና፣ የንጽህና እና ክትትል ስራዎች እንደሚሰራ የትምህርት ስርዓቱን በሚመለከት በተለያየ መንገድ የትምህርት ሚኒስቴር በሚያወጣው መመሪያ መሰረት በሩማቸው ሆኖ መማር የሚችሉባቸው መንገዶች ለማመቻቸት የከፍተኛ ትምህርት ሚኒስቴር የሚያወጣቸውን መመሪያዎችና አሰራሮች እንዲከታተሉ እነሱን ካሉበት መበተኑ ግን ተጨማሪ አደጋ ሊያስከተል ስለሚችል እዛው ጤናቸውን መጠበቅ ይበልጥ የተሻለ መሆኑን የተግባባንበት ሲሆን የሃይማኖት ተቋማት የሚያደርጓቸውን ሰብሰብ ያለ የአምልኮ ስርዓት ለሚቀጥሉት ሁለት ሳምንታት ከግምት ውስጥ አስገብተው ቢቀንሱ ወይም ሌላ መንገድ ቢከተሉ የሚሻል መሆኑን በሃይማኖት ተቋማት፣ በስፖርት በትምህርት ቦታ ሰዎች ሰብሰብ ብለው ጥንቃቄ በጎደለው መንገድ በሽታው እንዳይዛመትና የሞት አደጋው ውስን እንኳ ቢሆን በሰዎቻችን ላይ ፍርሃት እና ጥርጣሬን ስለሚያነግስ በሽታውን ለመከላከል እንድንችል እንደዚህ አይነት መድረኮች መቀነስ አስፈላጊ እንደሆነ ታምኖበታል። በኢትዮጵያ የኮሮና ቫይረስ ያለባቸው ሰዎች ቁጥር እስከ ትናንት ከነበረው በአንድ ከፍ ማለቱንም የኢትዮጵያው ጠቅላይ ሚኒስትር አብራርተዋል። እስካሁን አምስት ሰዎች በቫይረሱ መጠቃታቸውን ያረጋገጠን ሲሆን ከነዚህ ውስጥ ሶስቱ የውጭ ዜጋ ናቸው። አንደኛው እነዚህም በትራንስፖርት ሲረ ላይ ነበረ ኢትዮጵያዊ ነው። ሌላው በዱባይ ነዋሪ የሆነና ከዱባይ የመጣ ኢትዮጵያዊ ነው። እነዚህ አምስት ሰዎች በሚያሰጋ ሁኔታ ላይ የሌሉ ምልክቱ ብቻ የታየባቸው በተለይ ደግሞ ኢትዮጵያውያኑ ፖዚቲቭ ከመሆናቸው በላይ ተጋኖ የሚታይ እና ለህይወታቸው አደጋ የሚያስከትል ነገር እስካሁን እንዳልታየ ለመገንዘብ ተችሏል። ከዚህ አንጻር መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው የእኛ የአኗኗር ሁኔታ ጉንፋን ለመከላከል እና አብሮ ለመኖር እስካሁን የነበረን ልምምድ ይህንን ቫይረስ ለመከላከል የሚሰጠን ተጨማሪ አድቫንቴጅ እንዳለ ሆኖ የመጣው በሽታ እንዳይገለን ካለን ፍራቻ የተነሳ ሙሉ እንቅስቃሴያችን ገድበን የሀገር ኢኮኖሚ፣ የሀገር ሕልውና እና ብዙ ሰዎች በሌላ መንገድ የሞቱበትን ክፍተት እንዳንፈጥር ጥንቃቄ የተሞላበት ቫይረሱም አደጋ እንዳያስከትል ከቫይረሱ ፍራቻ እና ሽሽት ሌላ አደጋም እንዳያጋጥም ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ ውሳኔዎች መወሰን አስፈላጊ መሆኑን በነበረን ውይይት ልንግባባ ችለናል። በማጓጓዣ አገልግሎቶች ላይ ያለውን መጨናነቅ ለመቀነስ የመንግስት አውቶቡሶች ለህዝቡ በነፃ አገልግሎት እንዲሰጡ መወሰኑንም ጠቅላይ ሚኒስትሩ አስታውቀዋል። መንግስት ትናንት የብልጽግና ፓርቲ የለገሰውን መቶ ሚሊዮን ብር ጨምሮ ከገንዘብ ሚኒስቴር ተጨማሪ በጀት በመመደብ ሳሙና አልኮልና የአፍና የአፍንጫ መሸፈኛዎችን በስፋት እንደሚያሰራጭም ገልጸዋል። ጠቅላይ ሚኒስትሩ የመንግስታቸውን ውሳኔ ይፋ ያደረጉት የኮሮና ወረርሽኝን ለመከላከል ከተቋቋመው ከሚኒስትሮች የተውጣጣ ግብረ ኃይል ጋር ውይይት ካደረጉ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ እስክንድር ለዘገባው። የመንግስትም የግልም ተቋማት ግዙፍ ስብሰባዎችን ለሁለት ሳምንታት ወይም ሌላ ትዕዛዝ ወይም ማስታወሻ እስኪወጣ እንዲሰርዙ መወሰኑ ነው ጠቅላይ ሚኒስትሩ የተናገሩት። በርከት ያሉ ተሳታፊዎች ያሏቸው መድረኮች እንዲሰረዙ ቢወሰንም የተሳታፊዎቻቸው ቁጥር አነስ ያለ ለንጽሕናና ለጽዳት ቁጥጥር እንዲሁም ለጤና ክትትል የሚመቹ ስብሰባዎች ካሉ በጤና ጥበቃ እውቅናና ክትትል እንደሚደረጉም አመልክተዋል። ጠቅላይ ሚኒስትሩ ጉባኤዎች፣ እንደዚሁም ግዙፍ የስፖርት ተቋማት ፕሪሚየር ሊጉን ጨምሮ እንቅስቃሴዎችና የስፖርት ውድድሮች እንዲሰረዙ ለጊዜው ወይም እንዲቆሙ ወይም እንዲተላለፉ መወሰኑን ነው ጠቅላይ ሚኒስትሩ የተናገሩት። ህጻናት፣ ታዳጊዎች ምንም እንኳን በቀጥታ በቫይረሱ የመጠቃት ዕድላቸው አነስተኛ ነው ቢባልም በኢትዮጵያ ውስጥ ባለው የአኗኗር ዘይቤ ምክንያት ወደ ወላጆቻቸው ሲመለሱ ቤተሰቦቻቸውን ለችግር እንዳያጋልጡ በሚል ትምህርት ቤቶች በመላ ሀገሪቱ እንዲዘጉ መወሰኑንም ነው የተናገሩት ጠቅላይ ሚኒስትሩ። ወደ ተከታዩ ዘገባ እናልፋለን። ይህ በእንዲህ እንዳለ የኮሮና ቫይረስ ምልክት ታይቶበታል በሚል ለይቶ ወደ ማቆያ ስፍራ እየተወሰደ ሳለ አምልጦ ወደ ደቡብ ወሎ ለጋምቦ በሚጓዝ አውቶቡስ ውስጥ ገብቶ የነበረው ግለሰብ በተደረገለት ምርመራ ከቫይረሱ ነፃ መሆኑ ተረጋግጧል። መስፍን አድራጌ ተጨማሪ አለው። አውቶቡስ ውስጥ የነበሩ ወደ ሰባ የሚጠጉ ተሳፋሪዎች ቦሩ ሜዳ መጀመሪያ ሆስፒታል ወደሚገኘው ለይቶ ማቆያ ቦታ ይወሰዳሉ ቢባልም የተባለው አካባቢ ሳይደርሱ በደሴ ሀያ ኪሎ ሜትር ርቀት ላይ ለመቀመጥ መገደዳቸውን ለአሜሪካ ድምጽ ሬዲዮ ተናግረዋል። ጠባሲት አካባቢ ነው፣ ግራኝ ሜዳ ይባላል። እዛ አካባቢ እዛው አደርን፣ እዛው ቁጭ ብለን። አሁን ምንም መፍትሄ የለም፣ ምንም ነገር የለም። ትናንትና በቃ በራሳችን ፈቃደኛ ወደ ቤተሰብም አንቀላቀልም፣ ወደ የትም አንሄድም። ማቆያ ሁንን መከታተል አለብን። ልዩ ተመርምሮ እስከሚመጣ ድረስ መሄድ የለብንም ህብረተሰቡ ምንም ሀገሩን መበከል የለብን። ምናልባት እኛ ጋር ካለ እዛው ቆየን። በላ የለ ምን የለ ብቻ ያሳዝናል። ወደ ቦሩ እየመጣችሁ ነበር ተብሎ ነበረ? አዎ ልክ መጀመሪያ በዜናም ቤተሰቦቻችን ሲነግሩን እንዲሁም ዜና እየተላለፈ የነበረው ቦሩ አካባቢ መቆየተ በጅቶላቸዋል ነው የሚባለው። ግን እሱ ነገር ሁሉ ምንም ነገር የለም አሁን እዛ እየመጣን እዛው ላይ አቁም ተባለ። ሹፌሩ አቁም ከእንዳትሄድ ተብሎ ታግቶ። በምን ምክንያት ዝግጅት የለም ነው የሚባለው። ያው ምክንያታቸው ዝግጅት የለም ነው ቦሩ ላይ። አዎ ዝግጅት የለም የተዘጋጀ ነገር የለም። እዚሁ ጠብቁ ተባልን። እስካሁን ድረስ እዛው ነን። የቦሩ ሜዳ መጀመሪያ ሆስፒታል ስራ አስኪያጅ አቶ ሲሳይ ተበጀ ሆስፒታሉ ለይቶ ማቆያነት ቢመረጥም አስፈላጊው ግብዓት አልተሟላለትም ይላሉ። የቀረበ ግብዓት የለም ሳይቱ ተመረጠ እንጂ ምንም የቀረበ ምን ዝግጁነት የለም። ብዙ ጎደሎዎች አሉ እና ይህን ያህል ሰው ደግሞ እንደዚህ መጣም ተብሎም አይጠበቅም የተወሰነ አስር አልጋ ስምንት አልጋ ምናም እንደዚህ በጣም ሰስፔክት የሆኑ ሰዎች ነው እና አሁን እንደዚህ በሰልፍ ኳራንቲን ነው የሚሆኑት እና ወደኛ አልመጡም። ዞሮ ዞሮ ከዚህ ባሻገር ለአካባቢው ማህበረሰብ እና ለጤና ባለሙያው የግንዛቤ ማስጨበጫ ስራ ለመስራት በዝግጅት ላይ እንደነበሩ አጋጣሚ መፈጠሩን ጠቁመዋል። የሚያስፈልጉ የግንዛቤ ፈጠራ የአካባቢ ማህበረሰብ አልፈጠር ነው ህዝቡ ጋር ውይይት አላረግ ነው። ይህንን ሴጁል አውጥተን በቀጣይ ውይይት እናደረጋለን። ከግብአት ጋር በተያያዘ ለሚመለከተው አካል ጥያቄ አቅርበው ምላሽ እየተጠባበቁ መሆናቸውን ማያይዘው ገልጸዋል። የደቡብ ወሎ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ ኤርሚያስ መኮንን አጋጣሚው ከተፈጠረበት ጀምሮ ዞኑ አስፈላጊውን ጥረት እያደረገ መሆኑን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ወደ ትግራይ ይወስደናል ተከታዩ ዘገባ። በትግራይ ክልል እስካሁን በኮቪድ-19 የተጠረጠሩ አምስት ሰዎች ምርመራ ተካሂዶላቸው ከቫይረሱ ነፃ መሆናቸው ተረጋግጧል። ክልሉ የተጠረጠሩ ወይም የታመሙ ሰዎች ተለይተው ሊታከሙ የሚችሉበትን ስፍራ አስቀድሞ ማዘጋጀቱን የክልሉ ጤና ቢሮ አስታውቀዋል። ሙሉ ጌታ ጽባሀ ከመቀለ ተጨማሪ አለው። የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ርእኤ ኢሳያስ ለአሜሪካ ድምፅ እንደተናገሩት የኮሮና ቫይረስ ለመከላከል ቢሮቸው ከመቀለ ዩኒቨርሲቲና የትግራይ ጤና ምርምር ጋር አስቀድሞ እየሰራ እንደነበረ ገልጸዋል። ወደ ክልሉ የሚመጡ ቫይረሱ ከታየባቸው ሀገራት የሚገቡ ሰዎችም ጥብቅ የሆነ ክትትል እንደሚደረግ ተናግሯል። የምንለይበት ቦታ ባለሙያዎችን ማዘጋጀት ነበረ። በየብስና በአየር ማለት በሱዳን ቦርደር ሁለት ቦታዎች እንደዚህ የመለየት ስራ እየተሰራ ነው። በተለይ በኤርትራ በኩል ስድስት ቦታዎች ተለይተዋል። ስለዚህ በእነዚህ ስድስት ቦታዎች የጤና ባለሙያዎችን ማዘጋጀት፣ የሕክምና ቁሳቁሶች ማሟላት እንደዚህ እንደዚህ ነገሮች እየሰራንበት ያለ ነው። ስለዚህ በቅርብ ወደ ስራ የሚገባበት ሁኔታ ይኖራል ማለት ነው። በኤርፖርቶች ደግሞ በአሉላ አባ ነጋና በአክሱም አጼ ዮሐንስ አራተኛ ይህን ስራ እየተሰራ ይገኛል። ስለዚህ በዚህ ደረጃ እየተዘጋጀን ያለ ነው ሙያተኞቻችን አቅም ማጎልበት ነው ያሉት። ትላልቅ ጤና ተቋማቶች ላይ ከሚገኙ የጤና ባለሙያዎች እስከ ከፍተኛ ባለሙያዎችም በዚህ ደረጃ አድርሰናል። ከዛ በተጨማሪ አንድ ትልቅ ለይቶ ማቆያና ማከሚያ ቦታም በመቀሌ አዘጋጅተናል። ስለዚህ በዚህ ደረጃ እየተዘጋጀን ያለ ነው። ከመቀሌ ውጭም እንደዚህ የለይቶና ማከሚያ ማቆያ ቦታ ለሽሬና ሁመራ አካባቢ ለማዘጋጀት ዝግጅት ላይ ነው ያለነው። በመቀለ ከተማ የተዘጋጀው የለይቶ ማቆያ ማዕከል በአካል ተገኝቼ ያየሁት ሲሆን ወደ ማዕከሉ ለሚመጡ ታማሚዎች ተብለው ክፍሎች ተዘጋጅተዋል። ባለሙያዎችና የሕክምና ቁሳቁሶቹም በቦታው እንዳሉ ለማየት ችያለው። ተመሳሳይ የለይቶ ማቆያ ማዕከላትም በሌሎች አካባቢዎች ለማዘጋጀት እየተሰራ መሆኑም ተገልጿል። ዶክተር ሬ እንደተናገሩት ከፌዴራል መንግስት ጋር በየቀኑ ግንኙነት እንዳላቸው ነው። ቫይረሱ ከታየባቸው አገራት የሚመጡ ሰዎች ወደ ትግራይ ጉዞ የሚያደርጉ ከሆነ መረጃ ከፌዴራል እንደሚያገኙ፣ በዚህም ክትትል እንደሚደረግላቸው አስታውቀዋል። ከፌዴራል ጋር ያለን ግንኙነት እስካሁን ጥሩ ነው። በተለይም የኢትዮጵያ ጤና ማህበረሰብ ኢንስቲትዩት ኦልሞስት በየቀኑ የሚባል ደረጃ ጥሩ ግንኙነት ነው ያለን። ስለዚህ እየተጋገዝን ያለ ነው ማለት ይቻላል። ከዚህ በተጨማሪ ኢንፎርሜሽን ቅብብልም በዛው ደረጃ እያደረግን ያለ ነው። በተለይ በተለይ በሽታው አለባቸው ተብለው ከተለዩ ሀገሮች የሚመጡት ሰዎች ስም ዝርዝር ወደኛ እየላኩ እነዚህ ሰዎች ክትትል እንድናደርግላቸው እያገዙ ያለ ነው። እኛም በዚህ ደረጃ እየሰራ ያለ ነው። ወደኛ ክልል ስንመጣ በዚህ በሽታ የተጠቃ ሰው እስካሁን አልተገኘም። በዚህ በሽታ ተጠርጥሮ የጥቆማ የደረስም ሰባት ነበሩ። ከነዚህ ሰባት ሁለቱ ያሟሉን በክራይቴሪያ መሰረት ወይ ደግሞ በደብሌቹ ባወጣው ክራይቴሪያ ማለት ነው። አምስቱ ግን ያሟሉ ነበረ። ስለዚህ አምስቱ የእኛ ባለሙያዎች ናሙና ወስዶ ምርመራ እንዲደረግላቸው ተደርገው ከቫይረሱ ነፃ እንደሆኑ ማረጋገጥ ይችላል አለማ። ስለዚህ በዚህ ደረጃ ነው እየሰራ ነው ያለን። ህብረተሰብና የጤና ባለሙያዎች በቫይረሱ ግንዛቤ እንዲኖራቸው እየተሰራ እንደሆነም ተናግረዋል። በክልሉ የቫይረሱ ስርጭት ለመከላከል በምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የሚመራ ኮሚቴ ተዋቅሮ እየሰራ መሆኑ ምክትል ቢሮ ኃላፊው ተናግሯል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም አመሰግናለሁ። ሙሉጌታ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ ኮሮና ቫይረስ እንደተገኘበት የተረጋገጠው የመጀመሪያው ጃፓናዊ ዜጋ ጋር በስራ ጉዳይ ተገናኝተው ለሀያ ደቂቃ ያህል ቆይተው እንደነበረ የተናገሩት ዶክተር ቶላ ብሪሶ የኦሮሚያ ትምህርት ቢሮ ኃላፊ ናቸው ራሳቸውን ከቤተሰብና ከህብረተሰቡ ነጥለው በራሳቸው አስራ አራት ቀን እስኪሞላቸው እየተጠባበቁ እንደሆነ ተናግረዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሚያ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ቶላ በሪሶ በኮሮና ቫይረስ ስጋት ምክንያት ራሳቸውን ከቤተሰብና ከህብረተሰቡ ለይቶ በአንድ ክፍል ለብቻቸው መቀመጣቸውን ተናገሩ። ባለፈው ሳምንት ማብቂያ ላይ በኢትዮጵያ የመጀመሪያ በኮሮና ቫይረስ የተያዘ ሰው ተብሎ ይፋ የተደረገውና ጃይካ የሚባለው በትምህርት ላይ የሚሰራው የተራድኦ ድርጅት ባልደረባ የሆነው ጃፓናዊ ጋር በስራ ምክንያት ተገናኝቶ እንደነበር ዶክተር ቶላ ገልጿል። በዚህ ምክንያት ራሳቸውን ለተወሰኑ ቀናት ለይቶ ለማቆየት እንደወሰኑም ገልጿል። ዶክተር ቱላ አክለውም ከግለሰቡ ጋር በተገናኙበት ጊዜም በትምህርት ዙሪያ መነጋገራቸውን አመልክተዋል። የቫይረስ ምልክት የታየበት ግለሰብ ለይቶ ማቆያ እንዲገባ የተነገረው ባለፈው ሳምንት ሰኞ ሲሆን፣ ምራ ኢትዮጵያ ውስጥ የተገኘው የኮሮና ቫይረስ ተጠቂ መሆኑ አርብ ዕለት ይፋ ተደርጓል። በዚህ መሰረት ዶክተር ቶላ ከዚህ ግለሰብ ጋር ከተገናኙ አስራ አንድ ቀን እንደሆናቸውና ለብቻቸው ተለይቶ እንዲቆዩና ክትትል እንዲደረግላቸው የተነገራቸውም አርብ ዕለት እንደነበር አስታውሷል። ዶክተር ቶላ ከጃፓናዊ ጋር መገናኘታቸው ከተፈጠረው ጥርጣሬ ውጭ እስካሁን የተለየ ምልክት እንዳልታየባቸው ተናግረዋል። በእኔ ላይ አሁን የተለየ ምልክት አልታየም። ገና ለመመርመር ይሄዳለሁ። ነገር ግን እንደዚህ አይነት መረጃ ካለ መጠንቀቅ በጣም አስፈላጊ ነው። ለሌላ ሰውም መጠንቀቅ አስፈላጊ ነው። በተለይ ትምህርት ቤት አካባቢ ብዙ ሰው ነው ያለው። አስፈላጊውን ጥንቃቄ እያደረጉ የጤና ባለሙያዎችን ምክር መስማትና የብዙኃን መገናኛዎች የሚሰጡትን መረጃ መከታተል ተገቢ ነው። በኢትዮጵያ ሕዝብ ዘንድ መጨባበጥና አቅፎ መሳም የፍቅርና የክብር መገለጫ ቢሆንም አሁን ግን መጨባበጥ አንዱ የቫይረሱ መተላለፊያ መንገድ በመሆኑ ታሞ ከመማቀቅ አስቀድሞ መጠንቀቅ ነውና ለጊዜው መቆም አለበት ስሉም መክሯል። በበሽታው መጠርጠርም ሆነ መያዝ መሞት ማለት ስላልሆነ ህብረተሰቡ ሳይደናገጥ ተገቢውን ጥንቃቄ ማድረግ አለበትም ብሏል። ዶክተር ቶላም የኦሮሚያ ትምህርት ቢሮ ኃላፊው ለ14 ቀናት ከቤተሰባቸውም ሆነ ከሌሎች ሰዎች ጋር ሳይገናኙ ለብቻቸው እንዲቆዩ በጤና ባለሙያዎች ተነግሯቸው ይህንኑ እያደረጉ እንደሚገኙ በስልክ ነግሮናል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ወደ ተከታዩ ዘገባ እንሄዳለን። የአፍሪካ ኮቪድ-19 የኮሮና ቫይረስ ወደ አፍሪካ መዛመትና ሀገሮች እየወሰዷቸው ያሉ እርምጃዎችን እንመለከታለን። በተከታዩ ዘገባም በአህጉር ደረጃ የቫይረሱ ስርጭት አሁንም ገና ዝቅተኛ ደረጃ ላይ ቢሆንም አንዴ ከገባ በኋላ ግን በቀናት ውስጥ እየታየ ያለውን የመዛመት ፍጥነት ተከትሎ በርካታ የአፍሪካ ሀገሮች ወረርሽኙን ለመግታት ልዩ ልዩ እርምጃዎችን በመውሰድ ላይ ናቸው። ይሁን እንጂ አንዳንድ ሀገሮች ቫይረሱ የደቀነውን ብርቱ ፈተና ለመቋቋም የሚያስችል የመሰረተ ልማትም ሆነ የቴክኒክ ብቃት እንደሌላቸው እየተነገረ ነው። አኒታ ፓውል ከጆሃንስበርግ ደቡብ አፍሪካ ያጠናቀረችውን የሀገሪቱን ዝግጅት የሚመለከተውን ጨምሮ አሉላ ከበደ የተለያዩ ምንጮችን ዋቢ አድርጎ ተከታዩን የአህጉሪቱን ይዞታ የሚያስቃኝ ዘገባ ይዟል። ይህን ዓለምን እያራደ የሚገኝ ወረርሽኝ የጥድፊያ መዛመት ለመግታት ለመሆኑ አህጉረ አፍሪቃ የቱን ያህል ተዘጋጅታ ይሆን? በወረርሽኙ ብርታት አሁንም ገና ከጅማሬው ደረጃ ላይ ያለችው አፍሪቃ 372 ሰዎች ከሰዓታት በፊት የወጣ ቁጥር ነው። ለቫይረሱ መጋለጣቸው የተረጋገጠባትና እስካሁን ስምንት ሰዎች ለህልፈት መዳረጋቸው የተዘገበባት አህጉር ዓለም አቀፉ ወረርሽኝ ቀደም ብሎ ኩፍኛ ካጠቃቸውና ከአሁን ቀደም ታይቶ የማያውቅ የተባለውን ጨምሮ በፍጥነት በወሰዷቸው እርምጃዎች ከተሳካላቸው አገሮችም ሆነ ካልሰመረላቸው ሌሎች የቱን ያህል ትምህርት ቀዝመው ይሆን? ማድረግ ያለባቸውን ብቻ ሳይሆን በሰዓቱ ማድረግስ ችለው ይሆን ወይም ጀምረዋል። እስካሁን ከሀምሳ አራቱ አገሮች ከፊል ያህሉ 27 አገሮች ለቫይረስ የተጋለጡ ሰዎች በድንበሮቻቸው ውስጥ መኖራቸውን በምርመራ አረጋግጠዋል። ቁጥራቸው በየሰዓቱ እየጨመረ ነው። አንዳንዱን አለፍ አለፍ እያልን መልከት እናደርጋለን። የመጀመሪያው ለቫይረሱ ተጋላጭ በምርመራበት ባረጋገጠች አመጋለጣቸውን ያረጋገጠችው ደቡብ አፍሪካ ጥብቅ እርምጃ ወስዳለች የደቡብ አፍሪካው ፕሬዝዳንት ሲረል ራማፎሳ የቫይረሱን የጥድፊያ ግስጋሴ ጋብ ለማድረግ በታለመ እርምጃ ደቡብ አፍሪካን ከጎረቤቷቸዋ ጋር የሚያገናኙ ድንበሮችና ትምህርት ቤቶችን በሙሉ እንዲዘጉ ብቻ ሳይሆን ወዲያውንም ተፈጻሚ እንዲሆን አዘዋል ለቫይረሱ ክፉኛ ከተጋለጡ ሀገሮች የሚነሱ ጉዞዎችንም አግደዋል በተጨማሪም ከአንድ መቶ ሰው በላይ የሚሰበሰቡባቸው ህዝባዊ ስብሰባዎች ላይ እገዳ We have decided to take urgent and drastic measures to manage the disease, protect the people of our country, ህዝባችንን ከአደጋ ለመጠበቅ በሽታውን ለመቆጣጠር የሚያግዙና የቫይረሱን መዛመት በማህበረሰብና በምጣኔ ሀብት ላይ የሚያደርሰውን ጫና ለመቀነስ አስቸኳይና ለመቆጣጠር በወጣው ድንጋጌ መሰረት የአስቸኳይ ጊዜ አዋጅ አውጀናል ይህም ወረርሽኙን በመከላከልና ስርጭቱን በመቀነስ ላይ የሚያተኩር የተቀናጀ የአደጋ አመራር ዘዴ እንዲኖረን ያስችለናል። ደቡብ አፍሪቃ የጣለችው የጉዞ እገዳ ከእንግሊዝ፣ ከቻይና፣ ከጀርመን፣ ከኢራን፣ ከጣሊያን፣ ከደቡብ ኮሪያ ከስፓኝና ከዩናይት ስቴትስ የሚነሱ ማንኛዎቹንም ጉዞዎች ያካትታል። የወረርሽኙ አሃዝ ማሻበቅ ይቅርታ ይሄን ደግሜ ያነባለው። የወረርሽኙን አሃዝ ማሻቀብ ለመቆጣጠርም ወደ እኚህ ሀገሮች በተጓዙ የውጭ ሀገር ዜጎች ላይ ለሀያ ቀናት የሚዘልቅ የቪዛ እገዳ የጣለችው ደቡብ አፍሪካ ወረርሽኙ ክፉኛ ካጠቃቸው ሀገሮች ቪዛ ተመቶላቸው የነበሩ ቻይናውያንና ኢራናውያን አስር ሺህ ቪዛ የምትሰርዝ መሆኗን በዛሬው ዕለት አስታውቃለች። በጣሊያንና በዩናይት ስቴትስ ላይም መሰል የቪዛ ማዕቀብ የምታደርግ መሆኗ ተጠቁሟል። በሌላ በኩል የተባለው እገዳ ከሚመለከታቸው ሀገሮች የሚመለሱ ዜጎቿም ይመረምሩና ከሌሎች ተለይተው እንዲቆዩ ይደረጋሉ። የደቡብ አፍሪካ መንግስት በተጨማሪም 114 ዜጎችን የወረርሽኙ መነሻ ከሆነችው የቻይናዋ ውሃን ከተማ ባለፈው ቅዳሜና እሁድ ወደ አገሩ መልሷል። ከተመላሾቹ መካከል አንደኛው ለቫይረሱ የተጋለጡ መሆናቸው ሲረጋገጥ የተቀሩት ለሚመጡት ሶስት ሳምንታት ከሌሎች ተለይተው የሚቆዩ መሆናቸው ይፋ ተደርጓል። ሌሎች በርካታ የአፍሪካ ሀገሮችም ተመሳሳይ እርምጃዎችን ወስደዋል። ኬንያ ከዜጎቿ ና የዚያች ሀገር ነዋሪ ከሆኑ በስተቀር በሯን ለማንኛውም ተጓዥ ዝግ አድርጋለች ለሰላሳ ቀናት የሚቆየው እገዳ ድንጋጌ ይፋ ከተደረገበት ጊዜ አንስቶ ባሉት አርባ ስምንት ሰዓታት ውስጥ ተፈጻሚ ይሆናል የኬንያ መንግስት ትምህርት ቤቶችና ዩኒቨርሲቲዎችንም ዘግቷል። እስካሁን አንድ ብቻ ለቫይረሱ የተጋለጠ ሰው እንዳላት ያረጋገጠችው ጎረቤት ታንዛኒያም ወደ ህንድ የምታደርጋቸውን በረራዎች ሰርዛለች። ኢትዮጵያም በተመሳሳይ የወሰደቻቸው እርምጃዎች ቀደም ብሎ በነበሩ ዘገባዎች ይፋ ተደርገዋል። አድማጮች የአፍሪቃን ይልቁንም የኢትዮጵያን ቀጣይ ቀናትና ሳምንታት የሚመለከቱ ሁኔታዎች የኮሮና ቫይረስን ስርጭትና የመከላከል እርምጃዎች በተከታታይ ቅንብሮቻችን እንዘግባለን፣ ውይይቶችም እናደርጋለን። አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች ከዚሁ ከኮቪድ-19 ወይም ከኮሮና ቫይረስ ወረርሽኝ ዜና ሳንወጣ ቀደም ሲል ባስተላለፍነው ዜና የኮሮና ቫይረስ ምልክት ታይቶበታል ወይም የኮቪድ ምልክቶች ታይተውበታል፣ በሚል ለይቶ ወደ ማቆያ ስፍራ እየተመለሰ ሳለ አምልጦ ወደ ቡብ ኦሎ ለጋምቦ በሚጓዝ አውቶቡስ ውስጥ ገብቶ የነበረው ግለሰብ በምርመራ ነጻ መሆኑ በመረጋገጡ ምክንያት በአውቶቡስ ውስጥ አብረውት የነበሩ ከሰባያ በላይ ሰዎችም ወደ የቤተሰቦቻቸው እንዲቀላቀሉ መፈቀዱን የዞኑ ጤና መምሪያ ኃላፊ አቶ አንተነህ ደመላሽ ለአሜሪካ ድምፅ በስልክ መግለጻቸውን መስፍን አራጌ ከዚያው ዘግቧል። በዚህ ከሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። እንዲሁም በአሃዱ ራዲዮ 94.3 ላይ በፌስቡክ ላይቭም በቀጥታ ልታዳምጡ ትችላላችሁ። በፌስቡክ፣ በትዊተር፣ በኢንስታግራም፣ ዩቱብ እና ሌሎችም ማህበራዊ መገናኛዎች አት ቪኦኤ አምሐሪክ ላይ አለን። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ፒት ሃድሊ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅ ይታየ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ሶሎሞን አባተ። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን ከዘጋቢዎቻችን ጋር ህብረት ለዲሞክራሲና ለነጻነት ፓርቲ የምርጫ ቦርድ በቅርቡ ይፋ ያደረገውን የምርጫ ካርታ መቃወሙ ተዘግቧል። ከትናንት በስቲያ ነው ምርጫ ቦርድ ይህንን አዲስ ካርታ ይፋ ያደረገው። ፓርቲው በጉዳዩ ላይ ከሌሎች የሶማሌ ክልል ተቃዋሚ ፓርቲዎች ጋር መነጋገሩንና ሁሉም የምርጫ ካርታውን እንደሚቃወሙትም አመልክቷል። አዲስ ቸኮል ተጨማሪ አለው። ከወራት በፊት የተመሰረተውና መሰረቱን በድሬዳዋና ሶማሌ ክልል ያደረገው ህብረት ለዲሞክራሲና ለነጻነት ፓርቲ ባለፈው ቅዳሜ ምርጫ ቦርድ ይፋ ያደረገውን የምርጫ ካርታ ተቃውሟል። አቶ አደናላሌ የፓርቲው ቃል አቀባይ ናቸው። ምርጫ ቦርድ ያወጣው ካርታ የድሮ ካርታ ነው። የድሮ ካርታ ሲሆን ለሶማሌ ህዝብ የተሰጠው ወንበሮች 23 ነው። ሶማሌ ህዝብ አይወከሉም። ሶማሌ ህዝብ ከዚህ በላይ መሆን አለበት የሶማሌ ህዝብ አንደኛው በቆዳ ስፋት ከኦሮሚያ ጋር ነው የሚወዳደረው። ሁለተኛው ደግሞ በህዝብ ቆጠራ በደንብ ከተደረገ ሶማሌ ህዝብ ሶስተኛ ነው። ኢትዮጵያ ውስጥ አንደኛው ኦሮሞ፣ ሁለተኛው አማራ፣ ሶስተኛው ሶማሌ ነው በህዝብ ብዛት። ስለዚህ ምርጫ ቦርድ ያወጡትን ሰሌጣ እና ያወጡትን ካርታ እንቃወማለን። በሰማንያ ሰባት የተደረገው ቆጠራ በደንብ አልተደረገም ነበር፣ ሁሉም ቦታ ሶማሌ ክልል። በዚህ መሰረት ካየንን ሰላሳ ሁለት ወንበር ሶማሌ አትሊስት መሆን አለባቸው። ግን ሶማሌ ህዝብ ዛሬ ሰላሳ ሁለት ሳይሆን ወዳ ከአርባ በላይ ወንበሮች ማገኘት አለባቸው። በቆጠራ መሰረት አሁንም የኛ የምንለው ኢፍትሃዊ ነው። ምርጫ ቦርዱ ደግሞ ቸኮላ እያደረጉት ነው ይህንን ምርጫ። የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድም ከዚህ በፊት ተመሳሳይ ይዘት ያለው ደብዳቤ ለምርጫ ቦርድ ጽፈው እንደነበር መዘገባችን ይታወሳል። የህብረት ለዲሞክራሲና ለነፃነት ፓርቲ ቃል አቀባይ አቶ አደን አክለውም የክልሉ ገዥ ፓርቲ ብልጽግና የምርጫ ህጉን በጣሰ መልኩ እየፈጸመ ነው ያሏቸውን ቅሬታዎችም አሰምተዋል። ሶማሌ ህዝብ ቀስቀሳ የሚያደርገው የፒፒ ፓርቲ ወደ ህዝቡ ህሮ የእኛ ብቻ ትመርጣላችሁ አላችሁ ካልመረጣችሁ አገልግሎት አታደገኝም ነው የሚሉትን። ይሄ ደግሞ ምርጫ ቦርድ መቆጣጠር ነበረበት፣ አልተቆጣጠረንም። ሶስተኛው ደግሞ ይሄ ብቻ ሳይሆን የመንግስት ንብረት እንደ መኪና እንደ ገንዘብ ምናምን እየተጠቀሙት ናቸው። ምርጫ ቦርዱ ፓርቲዎቹ ቀስቀሳ ይደረጉ ያልተባለ ጊዜ ቀስቀሳ እያደረጉት ናቸው። ይሄ ደግሞ እኛ ንቃው ማለት እና ምርጫ ቦርዱ የራሳቸው ስራ በደንብ እንዲሰሩ ነው የምንፈልገው። ለክልሎች የምርጫ ድልደላ መሰረት ሆኖ አገልግሏል ባሉት የ1987 ቆጠራ የሶማሌ ክልል ከጸጥታ ጋር በተያያዘ በአግባቡ አልተቀጠረም ነበር ያሉት የፓርቲው ቃል አቀባይ፣ በዚያ ቆጠራ መሰረትም ቢሆን ድልደላው 32 ሊሆን ይገባ ነበር ብለዋል። የብሔራዊ ምርጫ ቦርድ በዛሬው ዕለት ተዘግቶ መዋሉ የተነገረ ሲሆን በጉዳዩ ላይ ምላሽ እንድሰጡን በስልክ ለማግኘት ያደረግነው ጥረትም አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው። ተከታዩም ዘገባ እንደዚሁ ከምርጫ ታሪክ ጋር ያቆየናል። የኢትዮጵያ ምርጫ ቦርድ ይፋ ያደረገው የምርጫ ክልል ካርታ የክልሎች አስተዳደራዊ ካርታ ከሚሰጠው አገልግሎት የተለየ ነው ብለዋል የቦርዱ ሰብሳቢ። ካርታው በተወካዮች ቁጥርም ለውጥ እንዳላደረገ አስታውቀዋል። ሰብሳቢዋ መለስካቸውም ዝርዝሩን ይዟል። ምርጫ ቦርድ መጋቢት አምስት ቀን 2012 ዓ ም የምርጫ ክልሎችን ካርታ የተለያዩ ባለድርሻ አካላት በነበሩበት ይፋ ሲያደርግ መሠረታዊ ነጥቦች ናቸው ያላቸውን አስቀድሞ ለማስረዳት ሞክረዋል። ከዚህ በፊት የምርጫ ክልሎች እንዴት ነበር የተፈጠሩት፣ ይህ አዲስ የምርጫ ክልል ካርታ እንዴት ተዘጋጀ፣ ወደፊትስ እንዴት ሊሻሻል ይችላል የሚሉ ጥያቄዎችን ለማብራራት ተሞክረዋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ እንዳስረዱት የአሁኖቹ የምርጫ ክልሎች ከዚህ በፊት ምርጫ ለማካሄድ ክልሎችን ያደራጀው ግብረ ኃይል በሰራው ስራ ላይ የተመሠረተ እንደሆነ ተናግረዋል። ይሄ ግብረ ኃይል ክልሎችን ያደራጀው በደርግ ዘመን በተካሄደ የሕዝብ ቆጠራ መሠረት እንደሆነም አስታውሰዋል። የአሁኑ ምርጫ ቦርድ እነዚህን ክልሎች በዝርዝር የቃኘ መሆኑን ገልጸው ከፍተኛ የመረጃ እጥረትም እንዳጋጠመው አስረድተዋል። ስለሆነም ባለው ጊዜ በዚህ ምክንያት የገጠመውን ተግዳሮት ተወጥቶ መሠረታዊ ማሻሻያ ለማድረግ እንዳልቻለ አብራርተዋል። ይሁን እንጂ በተደረገው ዝርዝር ቅኝት እያንዳንዱን የምርጫ ክልል በስምና በስፍራ የሚያሳይ ካርታ ማዘጋጀቱን ገልጸዋል። ከማብራሪያው በኋላ ከተነሱ ጥያቄዎች አንዱ ከሶማሌ ክልል ፓርቲዎች የተሰነዘነ ነበረ። ባጭሩ የሶማሌ ክልል በፌዴራሉ የህዝብ ተወካዮች ምክር ቤት የሚኖረው መቀመጫ ብዛት እንዴት በ23 ብቻ ተወሰነ የሚል ነበረ። ወይዘሪት ብርቱካን ለዚህ ጥያቄ ተጨማሪ ማብራሪያ ሰጥተዋል። የወረስነው መረጃ የወረስነው አሰራር ውስንነቱ እያየ ነው ነው የቆየ ነው። በየምርጫ ክልሉ ያለው የህዝብ ብዛት አነሳደገ በጣም ልዩነት እንዳለበት እና እንደውም በእኛም በኩል መጀመሪያ ከመነሻው ምን አይነት መርህ ላይ ሊያደርግ ነው እንደዚህ አይነት መለያየት ያየ ነው የሚለውንም በደንብ ለመረዳት ሞክረን ነበረ። ግን ያገኘናቸው ሰነዶች የተሟሉ ስላልነበሩ የችግሩን መነሻም ማወቅም አልተቻለንም። ግን ዞሮ ዞሮ ለምን ችግሩ ተፈጠረ የሚለው ነገር አይደለም። ዋናው ከዚህ በኋላ ማስተካከል የምንችልበት ሁኔታ አለ። ህጉ በትክክል ማስተካከያዎቹ ለሶማሌ ክልል ብቻ ሳይሆን የትም እንዴት እንደሚስተካከሉ ስታንዳርድ ያስቀመጠው ነገር አለ። ምርሳት የሌለብን ያው ማክሲመም የፓርላማው ቁጥር ሄዶ ሄዶ አምስት መቶ ሀምሳ ላይ ያበቃል። እዛው ያለንን መቀመጫዎች መሀከላችን እናሸጋሽጋለን እንጂ በጣም ትልቅ ቁጥር ልዩነት ላይመጣ ይችላል። ግን የፍትሐዊነቱ የድምፆች እኩልነት በሚጠብቅ ሁኔታ መደረግ አለበት። ግልጽ ነው። ግን እንዳልኩት ያ ስራ ለዛሬ ሳይሆን ለነገ ያሳደር ነው ነው ተገደን ሁኔታዎች ማለት ነው። በተደጋጋሚ ከተነሱ ጥያቄዎች መካከል የአስተዳደርን ወሰንና የምርጫ ክልሉን ካርታ የተመለከተ ነበረ። የቦርዱ ሰብሳቢ ወይዘሪት ብርቱካን የሰጡት ምላሽ ይህ ነበረ። ምናልባት በሶማሌ ክልል በኩል በፍጹም እኛ የአስተዳደር ክልል ብለን የአስቀመጥ ነው ጋው ነገር ጋር አይመሳሰልም ብትሉ ላይመሳሰል ይችላል። በግልጽ ተናገር ያለው ይቅድም ያልተመሳሰለበትን ምክንያት ገልጸናል። ይሁን ግን በሂደት ውስጥ ራሱ ክልሎቹ ወሰኖቻቸውን አርግተው አስምረው አለመቆየታቸውና በዓመታት ውስጥ የታወቀ ኦፊሻል ሆነ ሁሉም የሚስማማበት ወሰን የሌለባቸው ቦታዎች መኖራቸው ክርክሮች መኖራቸው አንዱም ምክንያት ሊሆን ይችላል ብለን እንገምታለን። ግን ዞሮ ዞሮ ዛሬ መውሰድ ያለብን ይሄ የኛ መብት የምርጫ መብት እንጂ የአስተዳደር መብት አይደለም። ከተሳታፊዎቹ የሲዳማ ክልል በመጪው ምርጫ ወቅት እንደ አንድ ክልል እንዴት ምርጫ እንደሚያካሄድም ጥያቄ ቀርቦ ነበረ። ወይዘሪት ብርቱካን በምርሳቸው ላይ ለምርጫ ቦርዱ በህግ የተሰጠውን ኃላፊነትና ስልጣን ካመለከቱ በኋላ የሲዳማ ክልልን ጉዳይ በተመለከተም በተለይ መልስ ሰጥተውበታል። የሲዳማ የክልልነት ጥያቄ በተመለከተ ህዝበ ውሳኔ አደራጅቶ የትኛው ሀሳብ የበላይነት እንዳገኘ፣ ስንት ድምፅ እንዳገኘ አሳውቋል። ከዛ ቀጥሎ የሚደረገው ነገር ህገ መንግስት ላይ የተጻፉ ነገሮች አሉ። የስልጣን ርክክብ በማና በማ እንዴት፣ ከዛ በኋላ ክልሉ የሚታወጅበት ማለት ነው። ስለዚህ አሁን ለምሳሌ እሱን ጥያቄ ደቡብ ክልል ሄዶ መጠየቅ በጣም ትክክለኛ ይሆናል። ምርጫ ሳይሆን ርክክቡን እንዴት ነው እያደረጋችሁት ነው፣ ወይም እንደረሰ ማለት ማለት ስለዚህ በእኛ በኩል ግን የእኛን ስራ ሲዳማ እንጨርሰናል። የስልጣን ርክክቡ ተፈጽሞ የመጨረሻው ኦፊሽት የሚሆንበት ወይም የመጨረሻ ይኸው ሲዳማ እንደ አስራ ሁለተኛ ክልል ፌዴሬሽኑን ተቀላጥሏል የሚባልበት ደረጃ ማላይ የማድረጉ ነገር ስራ አልተደረገ ለእነሱ የፓርላማ መቀመጫ እና የክልል መቀመጫ እንደ ክልል ቆጥረን እንደ አስራ ሁለተኛ ስለን ማቅረብ አይጠበቅብንም። ብናደርገው ደግሞ ስህተት ነው የሚሆነው። የቦርዱ ሰብሳቢ በመጨረሻም ጉል የሆኑ ስህተቶች ካሉ ለማሻሻል አሁንም እድል እንዳለ አመልክተዋል። አሁን የተዘጋጀው የምርጫ ክልሎች ካርታ ተጨማሪ ጥናቶችን በማካሄድ የህግ ማዕቀፎችን መሰረት በማድረግ ፍትሐዊ ምርጫን ለማካሄድ እንዲሁም የሁሉንም ድምፅ እኩልነት በሚያረጋግጥ መንገድ ምርጫን ለማከናወን ጠንካራ ጉልበት እንደሚሆን አመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። አፍሪካ ነክ ርዕሶች ተከታዩ ዘገባ ነው። አድዋ ፓን አፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመገንባት በታቀደው መሰረት ከሦስት ዓመታት በፊት የመሰረት ደንጊያ መጣሉ የሚታወስ ቢሆንም ሥራው ግን እስካሁን አለመጀመሩ ተገልጿል። የትግራይ ክልል ምክትል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ባለፈው የአድዋ ድል በዓል አከባበር ወቅት ሲናገሩ ኢትዮጵያውያን ተባብረን ዩኒቨርሲቲውን መገንባት ይጠበቅብናል ብለዋል። ይህንን መሰረት በማድረግ አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ፕሮግራሟ ዶክተር አየለ በከሪን ጋብዛለች ዶክተር አየለ በከሪ የዚሁ የአድዋ ፓንአፍሪካን ዩኒቨርሲቲ ግንባታ ኮሚቴ አባል ናቸው ባለፈው ሳምንት የዝግጅቱ የመጀመሪያ ክፍል ቀርቦ ነበረ ዩኒቨርሲቲውን ለመገንባት የሚያስፈልገው ንድፍ እንደቀረበ ተናግረው ነበረ ዶክተር አየለ በከሪ አሁን ወደ ሁለተኛው ክፍል እንሸጋገር። ሌላው ደግሞ አረንጓዴ አካባቢ የሚባል ይኖረዋል። ይህ አረንጓዴ አካባቢ መሬቱ በጣም ትልቅ ስለሆነ ኢትዮጵያ ውስጥ ያሉትን የተለያዩ ሀገር በቀል ዛፎችን በሙሉ ሰብስቦ የሚተከልበት ይሆናል ማለት ነው እና በዛው በተፈጥሮ ሁኔታው የሚቆይ ይሆናል ማለት ነው። እነዚህ እነዚህን ያጠቃለለ እንግዲህ ሌላ ተጨማሪም ይኖራል። ቅድም እንዳልኩሽ በሩ ጋር ስትገቢ መጀመሪያ የምታየው የአፍሪካን ማፕ ነው። ሌላ ደግሞ ይሄ አምፊ ቲያትር ወይም ደግሞ ልዩ ልዩ ትርኢት የሚደረግበት ወይም ደግሞ ዝም ብሎ ብቻ ቁጭ ብሎ የሚነበብበት ቦታ ይኖራል። በዛ ላይ ደግሞ የሚገነቡ መታሰቢያዎች ይኖራሉ ማለት ነው። ከታሪኩ ጋር የተሳሰረ ከፓን አፍሪካን ጋር የተሳሰረ በግቢ ውስጥ ይኖራሉ ማለት ነው። እና እንግዲህ ዶክተር ደብረ ጽዮንም እንደጠቀሱት ልዩ የሆነ ዩኒቨርሲቲ ነው። የሚሰጠውም አገልግሎት ልዩ ነው። ዋናው አላማው ምንድን ነው? ወይም ደግሞ ይሄ በጣም የሚታወቅበት ሊሆን የሚችለው ምንድን ነው? ይህ ፓን አፍሪካን ፓን አፍሪካን የሚለውን መርህ የሚከተል ነው ማለት ነው። ይህም ማለት ስለ ጥቁሮች ትግል፣ ስለ ጥቁሮች ታሪክ፣ ስለ ጥቁሮች እድገት፣ ስለ ጥቁሮች ፖለቲካ በስርዓት በሆነ መንገድ እያጠና እየተከራከረ ምርምር እያደረገ በተለያዩ ሌሎች መልኮች ለህዝብ ማሳወቅ መስጠት ማለት ነው። ክልሉ አሁን ባለው በተወሰኑ ትንንሽ እክሎች ምክንያት ሁኔታዎች ቶሎ እንዳይቀጥሉ ያደናቅፉ የሚኖሩ ምክንያቶች ለመክታት እርዳታ አደረገ እንጂ ክልሉ ብቻ ሊሰራ አይችልም፣ መስራትም የለበትም ማለት ነው። የሁሉንም ትብብር ይጠይቃል፣ የተባለው የሁሉንም ርብርብ ይጠይቃል የተባለው ትክክለኛ ነው አገላለጽ ነው። መጀመሪያውንም ቢሆን የአፍሪቃ ህብረትም ደግፎት ነበር። አፍሪቃ ህብረትና ሌሎች ዓለም አቀፍ ባለድርሻዎችም እንዲሳተፉበት ነበር መጀመሪያ የተናገረው። እንግዲህ በተለይም በገንዘብም በምንም ቁም ነገሩ እኮ እሱ ነው። አሁን የአፍሪካ ህብረት ግንኙነት የሚያደርገው ወይም ደግሞ ሀሳብ የሚቀያየረው ከመንግስት ጋር ብቻ ነው። እና አሁን ችግር የተፈጠረብን ምንድን ነው? ፌደራል መንግስቱ እየጠበቅን ነው። አሁንም ተስፋ አልቆረጥንም። ፌደራል መንግስቱ ከዚህ በፊት የተጀመረውን ስራ በስርዓት ባለው መንገድ እንዲቀጥል የሚያስችለውን አንዳንድ ውሳኔዎች ማድረግ አለበት። ለምሳሌ አሁን አፍሪካ ህብረት ከኛ ጋር ጀምሮ ነበር። እንደውም አለም አቀፍ ስብሰባ ባረግንበት ጊዜ ምክትል ኮሚሽነሩ መጥተው በጣም እጅግ ደስ የሚል ንግግር ነው የሰጡት። እና ሌሎችም ድርጅቶች እንዲሁ በተለያየ መንገድ ይህንን ፕሮጀክት ሊደግፉ ይፈልጋሉ። ለዚህ ሁሉ ቁልፍ ፌዴራል መንግስቱ ነው። እና በቀድሞው ጠቅላይ ሚኒስትር በክቡር ኃይለማርያም ጊዜ በጣም ጥሩ መተባበር ነበር። አፍሪካ ዩኒየን ቀጥታ ከፌዴራል መንግስቱ ይሄን ስራ በሚመለከት መገናኘት ይፈልጋል። እና ያ ነው እንግዲህ አንድ መፈታት ያለበት ጉዳይ። ፌዴራል መንግስቱ ትኩረት አልሰጠበትም ማለት ነው አሁን ትኩረት ይሁን ወይም ደግሞ ስራ መብዛት ይሁን እሱን ልነግርሽ አልችልም። ግን ዋና ቁም ነገር ደብዳቤዎች ሁሉ ጽፈን እስካሁን መልስ አላገኘንም እና የእኛ ተስፋ መልስ ይሰጠናል፣ ትብብር ውስጥ ፌደራል መንግስቱ ይገባል የሚል ነው። ይሄ ሁሉ እንግዲህ እቅድ ወጥቷል። ስለ ሕንጻውም ስለ አሰራሩ ለወደፊትም፣ በአጠቃላይ ምን ያህል ወጪ የሚጠይቅ ይመስላችኋል? ይታወቃል፣ ምን ያህል ገንዘብ እንደሚያስፈልግ? ጥሩ ጥያቄ ነው። የገንዘብ ነገር ካነሳሽ አሁን ለምሳሌ የፌዴራል መንግስቱ በቀድሞ ጠቅላይ ሚኒስትር በኩል ሁለት መቶ ሚሊዮን ብር ቃል ገብተው ነበር እና ያ ቃል የተገባ ገንዘብ እስካሁን አልተለቀቀም። ሌላው የትግራይ ክልል ሁለት መቶ ሀምሳ ሚሊዮን ብር ቃል ገብቶ ነበር። እሱ ፈቃደኛ ነው ያን ገንዘብ ለመልቀቅ የአስር ሚሊዮን ብር ደግሞ ከአዲስ አበባ ከተማ አስተዳደር የተገኘ ያለ፣ እሱም ምንም ችግር የለውም። እንግዲህ አሁን ቁም ነገሩ ምንድን ነው፣ መግለጽም ያለብኝ ገበሬዎች ከመሬቱ ላይ እንዲነሱ ተደርጓል። ካሳ ግን እስካሁን አልተከፈላቸውም። ይሄን ዋናው ምክንያት ምንድን ነው? ከዚህ በፊት ካሳ ሲከፈል የአስር አመት ተመን ተደርጎ ነበረ እና ያ ቀርቶ አዲስ አዋጅ ወጥቶ የአስራ አምስት አመት እንዲከፈላቸው ስለተባለ እነሱም የአስር አመቱን አንቀበልም ስላሉ በዛ ምክንያት ትንሽ ዘግይቶባቸዋል። የሚከፈለው ክፍያ ያ ይከፈላል እና እንደተነገረኝ ከሆነ ተቀላላ፣ እሱን ብቻ ለመሸፈን አራት መቶ ሀምሳ ሚሊዮን ብር ያስፈልጋል። ካሳውን እንግዲህ ከእሱ ውጭ ዩኒቨርሲቲው ግንባታ ሲጀምር ቅድም እንዳልኩሽ አሁን ፕላኑ ነው ያለው፣ የማስተር ፕላንና ዲዛይኑ ነው ያለው። ያንን ወደ ዝርዝር ቀይሮ ወደ ግንባታ ለማስገባትና የግንባታው የሚፈጀውን እንደው ገምት እንኳን ብትኝ በጣም ብዙ ገንዘብ የሚጠይቅ ነው የሚሆነው። እኔ እንኳን በእቅድ ደረጃ የተቀመጠ ካለ ብዬ ነው የጠየቁ። ብዙዎች ቃል የገቡዋሉ በተለይ የውጭ ኢንተርናሽናል ድርጅቶች የተለያዩ ድርጅቶች። አሁንም ቢሆን ከነዛ ድርጅቶች እኛ አሁን ለምሳሌ ፌዴራሉ ፈቅዶልን የዶላር አካውንት ክፈቱ ተብሎ ከሚፈቀድ ድረስ ብለን ፈንዲንግ ከማንም ሶርስ አንቀበልም ብለን ወሰነናል። አሁን አልተቀበልንም። እና ለዚህም ነው የፌዴራል መንግስት ሚና በጣም አስፈላጊና ክሩሻል መሆን ያለ ከራሱም ሳይሆን በራሱ በኩል ሌሎች መስራት የሚፈልጉ የእሱን አፕሮቫል ስለሚፈልጉ ያ መስተካከል አለበት ማለት ነው። ይስተካከላል ብለንም ተስፋ እናደርጋለን። ዓለም አቀፎቹም ሆኑ የአፍሪቃ ህብረትን በአጠቃላይ ሆነ በፌዴራል መንግስት በኩል ነው ሊሰራ የሚችለው ማለት ነው። የግድ የፌዴራል መንግስቱ ትብብርና ትኩረት ይጠይቃል ማለት ነው። እርግጥ ነው እሱ ነው። አሁንም ለጊዜው ያቺ ክፍተት አለች፣ እና እሷን ክፍተት የግድ ዘዴ ፈልገን መሙላት አለብን ማለት ነው። ለወደፊት በአስተማሪነት የሚሳተፉት ማን ናቸው? ዓለም አቀፍ ይዘት ያለው ነው። በአጠቃላይ በአፍሪቃ ላይ እያተኮረ ነው። ምን አይነት አስተማሪዎች ናቸው እዛ የሚሰሩት? አመሰግናለሁ አዳነችንንም ዶክተር አየለ በከሪንም ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተባባሪ ፕሮፌሰር ናቸው። ቀሪው ዝግጅት በተከታዩ አፍሪካ ነክ ርዕሶች ይቀርባል። ወደ ተከታዩ ዘገባ እናልፋለን። ስፖርት፣ ግርማቸው ከበደ፣ አዲስ አበባ። ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ኢትዮጵያውያን ስፖርተኞች በዓለም አቀፍ የስፖርት ውድድሮች እንዳይሳተፉ መታገዳቸው፣ የኢትዮጵያ ፕሪምየር ሊግ የ17ተኛ ሳምንት ጨዋታዎች፣ የቅድሚያ ለሴቶች የ5 ኪሎ ሜትር ውድድርና የመላው አማራ ጨዋታዎች ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ኢትዮጵያውያን ስፖርተኞች ላልተወሰነ ጊዜ ከዓለም አቀፍ ውድድሮች ታግደዋል። ጠቅላይ ሚኒስትር አብይ አህመድ የኮሮና ቫይረስ ስርጭትን ለመከላከል ለሁለት ሳምንታት የስፖርት ክንውኖች መታገዳቸውን ዛሬ አስታውቀዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የስፖርት ኮሚሽንም በሀገር ውስጥ የሚካሄዱ ማንኛውም የስፖርታዊ ውድድሮች፣ ጨዋታዎች፣ የስፖርት ፌስቲቫሎች፣ ስልጠናዎች፣ ጉባኤዎችና ትልልቅ ስብሰባዎች ለ15 ቀናት በየትኛውም ቦታ መካሄድ እንደሌለባቸው ወስኗል። በዚህም መሰረት ከስፖርት ውድድሮች በተጨማሪ በስፖርታዊ ጨዋነት ዙሪያ በአዳማ ከተማ ሊካሄድ የነበረው ውይይት ላልተወሰነ ጊዜ ተራዝሟል። ስፖርተኞች ወደ ውጭ ሀገራት ሄደው እንዳይወዳደሩም የስፖርት ኮሚሽን አግዷል። ኢትዮጵያ የምትካፈለባቸው ዓለም አቀፍ ውድድሮችና የስልጠና መድረኮች ላይ ለሕዝብ ደህንነት ሲባል በቫይረሱ ዙሪያ ተጨማሪ መረጃ በመንግስት ከሚሰጥ ድረስ መሳተፍ የተከለከለ መሆኑን ስፖርት ኮሚሽን አስታውቋል። የኢትዮጵያ እግር ኳስ ፌዴሬሽንም ማናቸውም የእግር ኳስ ውድድሮች እንዲቋረጡ ወስኗል። የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ ለዳኞችና አሰልጣኞች ሊሰጣቸው የነበሩ ስልጠናዎችን ለሌላ ጊዜ አራዝሟል። በኢትዮጵያ ፕሪምየር ሊግ ቅዱስ ጊዮርጊስ ለሁለተኛ ተከታታይ ጨዋታ ተሸንፏል። ፋሲል ከነማና ባህር ዳር ከተማ ከሜዳቸው ውጪ ነጥብ ይዘው ተመልሰዋል። የ17ኛው ሳምንት የኢትዮጵያ ፕሪምየር ሊግ ጥቂት ጎሎች የተቆጠሩበት ሳምንት ሆኗል። ሶስት ጨዋታዎችም ያለ ጎል ተጠናቀዋል። ወላይታ ዲቻ ከወልዋሉ አዲግራት ዩኒቨርሲቲ መቀለ ሰባ እንድርታ ከባህር ዳር ከተማና ድሬዳዋ ከተማ ከፋሲል ከነማ ያደረጓቸው ጨዋታዎች ባዶ ለባዶ በሆነ አቻ ውጤት የተጠናቀቁ ግጥሚያዎች ናቸው። ቡድኖች ከሜዳቸው ውጭ ብዙም ድል በማያደርጉበት የኢትዮጵያ ፕሪምየር ሊግ የሊጉ መሪ ፋሲል ከነማ ከሜዳው ውጪ ከድሬዳዋ ጋር አቻ በመውጣት ወሳኝ አንድ ነጥብ ይዞ ተመልሷል። ተከታዩ መቀለ በሜዳው ከባህርዳር ጋር አቻ በተለያየበት ጨዋታ የመቀለ ደጋፊዎች ለባህር ዳር አቻዎቻቸው ያደረጉት አቀባበል በስፖርት ቤተሰቡ አድናቆት አስገኝቶላቸዋል። የመጀመሪያውን ዙር በመሪነት ያጠናቀቀው ቅዱስ ጊዮርጊስ በሁለተኛው ዙር ውጤት አልቀናውም። በ16ኛው ሳምንት በወልቂጤ ከተማ በሜዳው ከተሸነፈ በኋላም አሰልጣኙን ሰርዳን ዝቮጅኖቭን ሲያሰናብት የአሰልጣኝና የቴክኒክ ቡድን አባላቱን ደግሞ በጊዜያዊነት አግዷል። በ17ኛው ሳምንትም በሰባት አንጋፋ ተጫዋቾቹ እየተመራ ሰበታ ከተማን ገጥሞ አንድ ለባዶ ተሸንፏል። በሌሎች ጨዋታዎች ጅማ አባጅፋር ከኢትዮጵያ ቡና ሐዋሳ ከተማ ከሃዲያው ሳና በተመሳሳይ አንድ ላንዳቻ ተለያይተዋል። አዳማ ከተማ ወልቂጤ ከተማን ሁለ ለባዶ ሲያሸንፍ፣ ስውል ሽረ ሲዳማ ቡናን ሁለ ለአንድ ረድቷል። ሊጉን ፋሲል ከነማ በ30 ነጥብ ይመራል። መቀለና ቅዱስ ጊዮርጊስ በ29ና 28 ነጥብ ይከተሉታል። ሃዲያው ሳና፣ ወልዋሏ፣ አዲግራት ዩኒቨርሲቲና ጅማ አባ ጅፋር ወራጅ ቀጠና ውስጥ ይገኛሉ። ጽጌ ገብረ ሰላማ የቮዳኮም ቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድርን አሸንፋለች። ታላቁ ሩጫ በኢትዮጵያ የሚያዘጋጀው ሴቶች ብቻ የሚሳተፉበት የቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ለ17ተኛ ጊዜ ትላንት ተካሂዷል። 15000 ሴቶች በውድድሩ ለመሮጥ ተመዝግበው ነበር። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚዳንት ሳህለ ወርቅ ዘውዴ ውድድሩን አስጀምረዋል። ፕሬዝዳንት ሳህለ ወርቅ ከውድድሩ መጀመር በፊት ባደረጉት ንግግርም ሴቶች እድሉን ካገኙ ሁሉንም ነገር መስራት እንደሚችሉ ተናግረዋል። በአትሌቶች መካከል በተካሄደው ውድድር የትግራይ ፖሊሷ ጽጌ ገብረ ሰላም አሸንፋለች። ውድድሩን በ15 ደቂቃ 19 ሰከንድ በመጨረስ የ30 ሺህ ብር ተሸላሚ ሆናለች። ያለፈው ዓመት የውድድሩ አሸናፊ ያለምዘርፍ የኋላው ሁለተኛ ስትወጣ፣ ንግሥቲ ሀፍቱ ሶስተኛ ሆና ጨርሳለች። በተምሳሌ ሴቶች መካከል በተደረገው ፉክክር ድምፃዊት ብሩክታዊት ጌታሁን ቤቲጂ ያለፈው ዓመት ድሏን ደግማለች። የዘንድሮው የቅድሚያ ለሴቶች የ5 ኪሎ ሜትር ውድድር በተመጣጠነ ምግብ ምኞቷን ታሳካለች በሚል ዋና መልእክት ስር የተካሄደ ነው። አመሰግናለሁ። ለስፖርት ዘገባው ግርማቸው። እጆችዎን ይታጠቡ በብዙ ውሃና በ በሳሙና የታጠቡ እጆቹን። ዝግጅታችን ተጠናቀቀ። በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም ከስቱዲዮ የምንሰናበታችሁ ጆ ጊል ቴክኒሻኑ፣ እንዲሁም ፕሮዲሰሩ ንጉሱ ታምሬና እኔም ሶሎሞን አባጠነን። የትግርኛ ስርጭት ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።